በቅድሚያም ዋናው ዜና ኢትዮጵያ ዜጎቿ ባደገኛው የባህር ጉዞ ወደ አውሮጳ የሚሰደዱበትን ሁኔታ ለመታገል በህገወጥ ሰው አሸጋጋሪዎች አንጻር ጠንካራ ቅጣት መውሰድ የሚያስችላት ሕግ በማርቀቅ ላይ መሆኗን የሀገሪቱ ፍትህ ሚኒስቴር ማስታወቁን አሶሽየትድ ፕሬስ ዘገበ። የተባበሩት መንግስታት ድርጅት ዋና ጸሐፊ ፓንኪሙን በቡሩንዲ የፕሬዝደንት ፒየር ንኩሩንዚዛ ለሶስተኛ የስልጣን ዘመን የመወዳደር እቅድን ተከትሎ የተፈጠረውን ቢያንስ የሁለት ሰዎች ህይወት ያጠፋውን ግጭት በማውገዝ ተቀናቃኞቹ ወገኖች ከኃይል ተግባር እንዲታቀቡ አሳሰቡ። ባለፈው እሁድ በብርቱ የመሬት መንቀጥቀጥ አደጋ በተመታችው ኔፓል እስከ አስር ሺህ ሰዎች ሳይሞቱ እንዳልቀረ የኔፓል ብሔራዊ የአስቸኳይ ዘመን ማዕከል አስታወቀ። ዜናው በዝርዝር ኢትዮጵያ በሕገ ወጥ ሰው አሸጋጋሪዎች አንጻር ጠንካራ ቅጣት መውሰድ የሚያስችላት ሕግ በማርቀቅ ላይ መሆኗን አሶሽየትድ ፕሬስ የሀገሪቱን ፍትሕ ሚኒስቴር በመጥቀስ አስታወቀ። ኢትዮጵያ በዚሁ ሕግ አማካኝነት ዜጎቿ በአደገኛው የባህር ጉዞ ወደ አውሮጳ የሚሰደዱበትን ሁኔታ ለመታገል አቅዳለች። የኢትዮጵያ ባለሥልጣናት ካርቱም ሱዳንና ካይሮ ግብፅ በሚገኙት ኤምባሲዎቻቸው በኩል ስደተኞችን ወደ ትውልድ ሀገራቸው ለመመለስ በመስራት ላይ መሆናቸውን ዜና ወኪሉ አክሎ አመልክቷል። በግብፅ የኢትዮጵያ አምባሳደር መሐመድ ድሪር እንደገለጹት እስካሁን በሊቢያ የትሪፖሊ እና ቤንጋዚ ከተማዎች ከሚገኙት ስደተኞች መሃል ከአንድ መቶ ዘጠና የሚበልጡ ወደ ኢትዮጵያ ለመመለስ የሚፈልጉ መሆናቸውን በማስታወቅ ተመዝግበዋል። ብዙዎቹ ህገወጥ ሰው አሸጋጋሪዎች ኢትዮጵያውያን መሆናቸውን የኢትዮጵያ ውጭ ጉዳይ ሚኒስትር ቴዎድሮስ አድሃኖም ባለፈው ሳምንት ለህዝብ ተወካዮች ምክር ቤት መግለጻቸው የሚታወስ ነው። መንግስት በህገ ወጥ ሰው አሸጋጋሪዎች አንጻር እርምጃ ቢወስድም መቀጣጫው ጠንካራ ባለመሆኑ ይሄው ህገ ወጥ ተግባር እየጨመረ መሄዱን የፍትህ ሚኒስትሩ አቶ ጌታቸው አምባዬ ለፋና ራዲዮ አስረድተዋል። በወቅቱ በኢትዮጵያ በሚሰራበት ህግ መሰረት ከሰው ማሸጋገሩ ህገ ወጥ ተግባር ጋር ተዛማጅነት ያላቸው ወንጀሎች ከአምስት እስከ ሀያ ዓመት እስራትና እስከ ሀምሳ ሺህ ብር ያስቀጣሉ። በቡሩንዲ ፕሬዚደንት ፒየር እንኩሩንዚዛ ለሶስተኛ የስልጣን ዘመን እንደሚወዳደሩ ባለፈው ቅዳሜ በይፋ ካስታወቁ ወዲህ በሀገሪቱ ዛሬም የቀጠለው እንደ ማፋሳሽ ሁከት ተከትሎ የተባበሩት መንግስታት ድርጅት ዋና ጸሐፊ ፓንኪሙን ለትልቆቹ ሀይቆች አካባቢ ተጠሪ የሆኑትን ተወካያቸው ሰይድ ጃኒትን እንኩሩንዚዛን እንዲያነጋግሩ ወደዝችው ሀገር ላኩ። ፓንኪሙን ቢያንስ የሁለት ሰዎች ሕይወት ያጠፋውን ግጭት በማውገዝ ለሰው ሕይወት መጥፋት እጃቸው አለበት የሚባሉት በኃላፊነት ሊጠየቁ እንደሚገባና ሁሉም ወገኖች ከኃይል ተግባር እንዲቆጠቡ ማሳሰባቸውን ቃል አቀባያቸው ገልጸዋል። የቡሩንዲ ተቃዋሚ ቡድን እንደ አውሮፓውያን ዘመን አቆጣጠር ከ2005 ዓ ም ወዲህ ሀገሪቱን የሚመሩትን ፕሬዚደንት እንኩሩን ዚዛን ለሶስተኛ የስልጣን ዘመን በእጩነት መቅረብን ህገ መንግስቱን የሚጥስ ነው በሚል በማጣጣል እንኩሩንዚዛ ዚዛ እቅዳቸውን እስኪሰርዙ ድረስ ተቃውሞውን እንደሚቀጥል አመልክቷል። የቡሩንዲ ፖሊስ በመዲናይቱ ቡጁምቡራ ዛሬ የተካሄደውን የተቃውሞ ሰልፍ ለመበተን ወደ አየር መተኮሱንና በሚያስለቅስ ጢስ መጠቀሙን ሰልፈኞች አስታውቀዋል። በዚሁ ወቅትም ሁለት ሰልፈኞች መጎዳታቸውን ሰልፈኞቹ አክለው ገልጸዋል። ይህ ዜና የሚተላለፍላችሁ ቦን ከሚገኘው ዶይቸ ቬለ ነው። በምስራቃዊ ዩኤስ አሜሪካ በምትገኘው የቦልቲሞር ከተማ ብርቱ ሁከት ከተፈጠረ በኋላ የአስቸኳይ ጊዜ ታውጆ ብሔራዊ ጓድ መሰማራቱም ተዘገበ። የ25 ዓመቱ ጥቁር አሜሪካዊ ፍሬዲ ግሬይ ከሁለት ሳምንታት በፊት በፖሊስ ቁጥጥር ከዋለና በዚያ ከደረሰበት ጉዳት በኋላ በእስር ቤት የሞተበትን ድርጊት በመቃወም ትናንት ሌሊት አደባባይ በወጣ ቁጣው የገነፈለ ህዝብና በፖሊስ መካከል ግጭት ተፈጥሮ ህንፃዎች በሳት ጋይተዋል፣ መደብሮች ተዘርፈዋል፣ በፖሊሶችም ላይ ድንጋይ ተወርውሯል። አደባባይ ከወጡት ሰልፈኞች መካከል አንዱ ቁጣውን ሲገልጽ እንዲህ ነበር ያለው። በመጀመሪያ ደረጃ ይህ ጦርነት አይደለም። ሰላም እንፈልጋለን ይህ ሰላም ግን መምጣት ያለበት ከእናንተ ነው። በዚህ ፈንታ ግን ያለንን ሁሉ መውሰድን የቀጠላችሁት እና እኛም ያላችሁን እንወስድባችኋለን። ጦርነት አይደለም፣ መብታችንን ማስከበር እንፈልጋለን። ይህን ተከትሎ የሰዓት እላፊ መታወጁን ሁከቱ በመፈጠሩ ቅር የተሰኙት የቦልቲሞር ከንቲባ ስቴፋኒ ሮሊንግስ ብሌክ አስታውቀዋል። ይህ ከተማችን ያየችው አንዱ አስከፊ ቀን ነው። ግን ከዚህ በጣም የተሻለን መሆናችንን አውቃለሁ። ዓለም እየተመለከተን መሆኑን አውቃለሁ እና ከተማችን ቁጥራቸው ንዑስ በሆኑ ወንጀለኞች የተነሳ ወደ ለየለት ምስቅልቅል ሁኔታ እንድትገባ አንፈልግም። በየመን የሁቲ ሚሊሻዎችና ተጓዳኞቻቸው በሁለተኛዋ ትልቋ የሀገሪቱ ከተማ ወደብ ኤደን ባጠናከሩት ውጊያ ቢያንስ 20 ሰዎች መገደላቸውን የጸጥታና የሐኪም ቤት ምንጮች ዛሬ አስታወቁ። በሌላ በኩል በሳዑዲ አረቢያ የሚመራው የአረብ ሀገራት ጦር በሀገሪቱ የሚገኙትን የሁቲ ሚሊሻ ሰፈሮችን በተዋጊ አይሮፕላኖች ማጥቃታቸውን በቀጠሉበት በአሁኑ ጊዜ በመዲናይቱ ሰንአም በርካታ ፍንዳታዎች መሰማታቸውን የአካባቢው ነዋሪዎች ገልጸዋል። የሁቱ ሚሊሻዎች ከአምስት ሳምንታት በፊት በተጀመረው የአረብ ሀገራት ጦር የአየር ድብደባ ሁለት መቶ አባላት እንደተገደሉባቸው አስታውቀዋል። በተያያዘ ዜና በነዳጅ ዘይት አምራቹ የማሪብ ክፍለ ሀገርም በሁቱ ሚሊሻዎችና በአካባቢው ጎሳ አባላት መካከል ዛሬ ተጠናክሮ በተካሄደ ውጊያ ቢያንስ 15 ሰዎች መገደላቸውን የአካባቢው ነዋሪዎችና የሐኪም ቤት ምንጮች አስታውቀዋል። ባለፈው እሁድ በብርቱ የመሬት መንቀጥቀጥ አደጋ በተመታችው ኔፓል በሕይወት የተረፉት ሰዎች ፍለጋ በቀጠለበት በዛሬው ዕለት የሀገሪቱ መንግሥት የሦስት ቀናት ብሔራዊ ሐዘን አወጀ። በሪሽተር መለኪያ 7.8 ጥንካሬ በነበረው የመሬት መንቀጥቀጥ አደጋ ከሞቱት መካከል እስካሁን የ5057 ሰዎች አስክሬን መገኘቱን የኔፓል ብሔራዊ የአስቸኳይ ዘመን ማዕከል ያስታወቀ ሲሆን በአደጋው እስከ 10 ሺህ ሰዎች ሕይወታቸው ሳይጠፋ እንዳልቀረ ስጋቱን ገልጿል። በማዕከሉ ዘገባ መሠረት በአደጋው የቆሰለው ሰው ወደ 10915 ሲጠጋ፣ 454769 ደግሞ ከቀያቸው ተፈናቅለዋል። በአደጋው ብዙ መንገዶች የፈራረሱበትና የስልክ መስመር የተቋረጠበት ሁኔታም አለም አቀፉን እርዳታ አቅርቦት አዝጋሚ አድርጎታል ሳውዲ አረቢያ በሽብር የተጠረጠሩ 93 ሰዎች ማሰሯን ገለጸች የሳውዲ አረቢያ ሀገር አስተዳደር ሚኒስቴር ዛሬ እንዳስታወቀው እንደ አውሮፓውያን ዘመን አቆጣጠር ካለፈው ታህሳስ 2014 ዓ ም እስከ መጋቢት 2015 ዓ ም ድረስ ከታሰሩት ተጠርጣሪዎች መካከል ብዙዎቹ ራሱን እስላማዊ መንግስት ብሎ የሚጠራው አይኤስ አሸባሪ ቡድን አባላት ናቸው። ተጠርጣሪዎቹ በመንግስት ህንፃዎች፣ በመኖሪያ ቤቶችና በጸጥታ ጥበቃ መስሪያ ቤት አባላት ላይ ጥቃት ለመጣል አቅደው እንደነበር ነው ሚኒስቴሩ አክሎ ያመለከተው። ሁለቱ ተጠርጣሪዎች በመዲናይቱ ሪያድ በሚገኘው የዩኤስ ኤምባሲም ጥቃት የመጣል እቅድ እንደነበራቸው የሚኒስቴሩ ዘገባ አክሎ አስታውቋል። ይህ ዶይቸቬለ ነው። ዜናውን ለማብቃት ዋናው ዜና በድጋሚ እነሆ። ኢትዮጵያ ዜጎቿ ባደገኛው የባህር ጉዞ ወደ አውሮጳ የሚሰደዱበትን ሁኔታ ለመታገል በሕገ ወጥ ሰው አሸጋጋሪዎች አንጻር ጠንካራ ቅጣት መውሰድ የሚያስችላት ሕግ በማርቀቅ ላይ መሆኗን የሀገሪቱ ፍትሕ ሚኒስቴር ማስታወቁን አሶሽየትድ ፕሬስ ዘገበ። የተባበሩት መንግስታት ድርጅት ዋና ጸሐፊ ፓንኪሙን በቡሩንዲ የፕሬዝደንት ፒየር ንኩሩንዚዛ ለሶስተኛ የስልጣን ዘመን የመወዳደር እቅድን ተከትሎ የተፈጠረውን ቢያንስ የሁለት ሰዎች ህይወት ያጠፋውን ግጭት በማውገዝ ተቀናቃኞቹ ወገኖች ከኃይል ተግባር እንዲቆጠቡ አሳሰቡ። ባለፈው እሁድ በብርቱ የመሬት መንቀጥቀጥ አደጋ በተመታችው ኔፓል እስከ አስር ሺህ ሰዎች ሳይሞቱ እንዳልቀረ የኔፓል ብሔራዊ የአስቸኳይ ዘመን ማዕከል አስታወቀ። ዜናው እዚህ ላይ